በጎርጎረሳዊው ዘመን ቀመር ከ2013 ጀምሮ በእርስ በርስ ጦርነት የምትታመሰው አዲሲቱ ሀገር ደቡብ ሱዳን ከሰሞኑ ደግሞ ሌላ ጉዳይ ገጥሟታል። ባለፈው ቅዳሜ የሀገሪቱ ከፍተኛ የጦር አዛዥ የሆኑት ሌትናንት ጄኔራል ቶማስ ቺሬሎ ስዋካ የሀገሪቱን ፕሬዝዳንት በመቃወም ከስራ ለቀዋል። ጄኔራሉ በሀገሪቱ ብሔራዊ ጦር ውስጥ የጠቅላላ ሎጂስቲክ ምክትል ዋና አዛዥ በመሆን ይሰሩ ነበር። በሀገሪቱ የውጭ አጋሮች ዘንድ ከበሬታና ተቀባይነት እንዳላቸው የሚነገርላ ቸው ጀነራል ቶማስ ችርሎ የሀገሪቱ ፕሬዝዳንት ሳልቫኪርና የዲንካጎስ አባላት የሆኑ ከፍተኛ የጦር አዛዦቻቸው የሚያሳዩት ምግባር ከቅርብ ጊዜ ወዲህ ትግስታቸው እንዲሟጠጥ እንዳደረጋቸው የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። የሱዳን ሕዝቦች ነጻ አውጭ ጦር በምህፃሩ ኤስፒኤልኤ ከፍተኛ የጦር አዛዦችና ፕሬዝዳንት ሳልቫኪር የዲንካጎስ አባል ባልሆኑ የሀገሪቱ ዜጎች ላይ የዘር ማጥፋት እየፈጸሙ ነው የሚል ክስ ማቅረባቸውንም አጃንስ ፍራንስ ፕሬስ የጀነራሉን የመልቀቂያ ደብዳቤ ዋቢያ አድርጎ ዘግቧል። እንደ ጀነራሉ በሀገሪቱ የተከሰተውን የእርስ በርስ ግጭት ለማስቆም በጎርጎረሳውያኑ የዘመን ቀመር በ2015 የተፈረመውን የሰላም ስምምነት ለመተግበር ካላቸው ስልታዊ ፍራቻ የተነሳ ፕሬዚዳንት ሳልቫኪር አጀንዳውን ወደ ዲንካ ጎሳ አባላት አዙረውታል ብለዋል። አጀንዳው የዲንካ ጎሳ አባላት ያልሆኑ ሰዎችን ከኖሩበት ቀዬ በግዳጅ በማፈናቀል ዘር ማጥፋት ላይ ያነጣጠረ ና የአንድ ጎሳ የበላይነትን ለማድረግ ገጥ የሚደረግ በሰው ልጆች ላይ የሚፈጸም ወንጀል ነው ሲሉ የዲንካ ጎሳ ተወላጁን ፕሬዚዳንት ሳልቫኪርን እና ባለስልጣኖቻቸውን ወንጅለዋል። ጄኔራል ቶማስ ችሬሎ ይህን ይበሉ እንጂ የፕሬዝዳንቱ ቃል አቀባይ ኤቲኒ ዋኪ ቲኒ ግን የሳቸውን ክስ እንዲህ ሲሉ ያጣጥሉታል። ለስራ መልቀቂያው ያቀረባቸው ክሶች በሙሉ መሰረተ ቢስ ናቸው። እውነታው ከ1991 ዓ ም ጀምሮ ስራውን እስከለቀቀበት ያለፉት ጥቂት ሳምንታት ድረስ ለበርካታ ዓመታት እሱ ሚሊሻ እያለ በሚጠራው በዚህ የጦር ሰራዊት ውስጥ አዛዥ ነበረ። በሱዳን ህዝቦች ነፃ አውጪ ጦር ውስጥም የውሳኔ ሰጪ አካል ነበረ። ስለዚህ ሰራዊቱ የሰራውና ስራውን ተከትሎ የመጣው ነገር ሁሉ እሱን ይመለከተዋል። ስራ በመልቀቁ አይፋገለትም። ሌትናል ጄኔራሉ የሀገሪቱን ፕሬዝዳንትና የጎሳ አባሎቻቸውን የሚወነጅሉት በኃላፊነት ካስተዳደሩት የሎጂስቲክ ክፍል ውስጥ ከሰሩት የሙስና ወንጀል ለማምለጥ መሆኑን የደቡብ ሱዳን ባለስልጣናት ጨምረው ተናግረዋል። ዘግይተው በወጡ መረጃዎች መሰረትም ሌትናል ጄኔራሉ የት እንደሄዱ ባይታወቅም ሀገሪቱን ለቀው መውጣታቸው ተሰምቷል። ከስልሳ በላይ ጎሳዎች መኖሪያ የሆነችውና በጎርጎረሳውያኑ የዘመን ቀመር ነፃነቷን ያገኘችው ደቡብ ሱዳን የሶስተኛ ዓመት የነፃነት በዓሏን በወጉ ሳታከብር በዲንካው ጎሳ አባል በፕሬዝዳንት ሳልቫኪር ና በኒወሩ ጎሳ በምክትላቸው ሪክማቻር መካከል የተፈጠረ አለመግባባት ሀገሪቱን ወደ እርስ በርስ ግጭት ከቷት ቆይቷል። የእርስ በርስ ግጭቱን ለማስቆም በተለያዩ ጊዜያት የሰላም ስምምነቶች ቢደረጉም ግጭቱ እያደር በማገርሸቱ በሀገሪቱ እስካሁን ሁነኛ መፍትሄ ሳይገኝ ቆይቷል። በዚህም የቀድሞውን ምክትል ፕሬዝዳንት ሪክማቻርን ጨምሮ ከሶስት ሚሊዮን በላይ ሰዎችን ለስደትና በርካቶችን ለህልፈተ ህይወት መዳረጉን ዘገባዎች ያመለክታሉ።